የዛሬ እንግዳይ ኤልሳቤጥ ሳሙኤል ትባላለች። በአዲስ አበባ ዩኒቨርሲቲ የሰብዊ መብቶች ማዕከል የዶክትሬት ዲግሪ እጩ የኢንተርናሽናል ሚዲያ ሰፖርት ወይንም ደግሞ የዓለም አቀፍ መገናኛ ብዙሃን ደጋፊ ተቋም የተሰኘ ድርጅት ባልደረባም ናት። በቅርቡ በባህር ዳር ዩኒቨርሲቲ የሰላም ተነሳሽነት መርሃ ግብር ላይ ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ ጽሁፍ አቅርባ ነበረ። ያንን ጽሁፍ መሰረት አድርገን ዛሬ በጥቂቱ እንወያያለን። ለኤልሳቤጥ አስቀድሜ ያነሳው ጥያቄ ኢንተርኔት ወይንም የዲጂታል ትስስር ከፖለቲካ ኢኮኖሚያዊና ከማህበራዊ እንቅስቃሴዎችና ለውጥ ጋር በተገናኘ ምን መልካም ሚና ነበረው የሚል ነበረ። እንግዲህ የኢንተርኔት ወይም በይነመረብ የምንለውም በአማርኛ ከዴሞክራሲ ጋር ለማገናኘት እስከሆነ ድረስ እየሞከርን ያለ ነው። በሁለት መልኩ ብናየው ደስ ይለኛል፣ ሀብታሙ የመጀመሪያው ምንድን ነው? የኢንተርኔት መምጣት በፖለቲካና በማህበራዊ ዘርፍ ሰዎች ያላቸው ተሳትፎ እንዲያድግ አድርጓል። ያንን ደግሞ አሳደገው ብለን ያሉበት ምክንያት ምንድነው? ሰፊ የመገናኛና እርስ በርስ ሀሳብ የመለዋወጫ መድረክ ሆኖ በማገልገሉ ነው። ልክ እንደነ ስልክ ወይ እንደ ሬዲዮ ወይም እንደ ሌላ የመገናኛ ብዙ ዘዴዎች ሁሉ ኢንተርኔትም አንድን ሰው ከአንድ ጋር በማገናኘት እንደገና የራሱ በሆነው ጸባዩ ደግሞ አንድን ሰው ከብዙ ጋር ብዙዎቹን ሰዎች ደግሞ ከአንድ ሰው ጋር በማገናኘት ሰፊ የሆነ የሀሳብ መንሸራሸሪያ መድረክን ሰጥቷል ይህ ደግሞ የሰዎችን ተሳትፎ ሀሳብ መስጠትን መቀበልን መቃወምን የመሳሰሉ ነገሮችን ስለሚያመቻች በአንጻሩ ዴሞክራሲን እንዲያድግ ወይም ደግሞ እንዲኮስፍ እንዲያንስ የማድረግ ተጽዕኖ ሊኖረው ይችላል ማለት ነው በሁለተኛ መልኩ የው ያል እንደሆነ እንደሚታወቀው በተለይ በተለይ ያላደገ ዴሞክራሲ ወይም በማደግ ላይ ያለ የዴሞክራሲ ስርዓት ባለባቸው አገሮች አካባቢ ዜጎች ገንዘብ ባላቸው እና ስልጣን ባላቸው አካላት መንግስትን ጨምሮ፣ ወይም ደግሞ ሌሎች ኃይለኛ ተቋማትንና ግለሰቦችን ጨምሮ ሳይገደቡ በነፃነት ይህ ጉዳት ይደርስብኛል ሳይሉ ስማቸውን ደብቀው ሊሆን ይችላል ፎቷቸውን ደብቀው ሊሆን ይችላል። እንደምናየው ብዙ ጊዜ በማህበራዊ መገናኛ ዘዴዎችም በዛ መልኩ ሀሳባቸውን መግለጽ መቃወም እንዲችሉ ፖለቲካዊ ይዘት ያላቸው ንግግሮችንም ያለ ገደብ ማውጣትና መናገር እንዲችሉ መድረክ ፈጥሯል። ስለዚህ ነፃ የሆነ የመቃወሚያ መድረክ የአብዮት አደባባይ ወይም የመስቀል አደባባይ አይነት ነገር ግን በአካል የማይትሄድበት በሀሳብ ብቻ ሰዎች ተሳትፎ የሚያደርጉበት የፖሊስ፣ የኃይል፣ የገንዘብ ጣልቃ ገብነት የሌለበትን የመሳተፍ መብትን አሚሳቷል ማለት ነው። ኢንተርኔት መሰል ኃይል ለብዙሃን ከማጎናጸፉ በተቃራኒ በአንዳንድ ሁኔታዎች ደግሞ መሰረታዊ የዲሞክራሲ መርሆች በሚባሉት ላይም የደቀነውን ፈተና ከሰሞኑ በባህር ዳር ዩኒቨርሲቲ በነበረ መድረክ ላይ አስረድተሻል። ለአድማጮች የተወሰኑትን ማሳያዎች ማቅረብ ይቻል ይሆን? በየትኞቹ መሠረታዊ የዲሞክራሲ መርሆች ላይ ነው ስጋትና አደጋ ደቅኗል ማለት የምንችለው? ሁለቱ መሠረታዊ የዲሞክራሲ ግብዓት የምንላቸው ነገሮች አሉ አይደለም፣ ተሳትፎና ተወካይነት ወይም መወከል መቻል እኔ በዴሞክራሲ ስርዓት እንዳንድ ዜጋ ተሳታፊ ነኝ ብዬ የምለው እንወክለው ሰው ሲኖረኝ ነው። ተወካይ ሲኖረኝ ብል መስቀት ስችል በምርጫ ሂደት ሳል ያኔ ነው የዴሞክራሲ ሂደቱ አለ የሚባለው። እንደገና ደግሞ ተሳትፎ አለኝ ስል በቀጥታም ሆነ ቀጥተኛ ባልሆነ መንገድ በዴሞክራሲ ስርዓት ውስጥ የራስ የሚለውን አባባል እንደ ዜጋ ማንጸባረቅ፣ ማሳየት፣ ያንንም ለማስበት መታገል ሲ እነዚህ ሁለቱን መቶች የተሳትሆንና የተወካይነት መቶችን አሳድጓል። ኢንተርኔት እድል ፈጥሮላቸዋል፣ እንዲያድጉ እድል ፈጥሮላቸዋል፣ ወይም ተጽዕኖ ያደርግባቸዋል እንዳልመስሉ የዛም ያህል ደግሞ ሊገታቸው ይችላል። ለምሳሌ ተወካይነት ያል እንደሆነው ሁሉም ሰው እንደየልቡ ነው በይነ መረብ ላይ የሚያወራው ወይም ደግሞ በማህበራዊ ድረገጾች ላይ እንደምታየው እንጂ ለምሳሌ ወይ አንድን ቡድን ወክሎ የሰራተኛ ማህበርን እንበለው የብሄር ጉዳይንም በለው ወይም የሴት ጉዳይንም በለው ወይም ዜጎች ትኩረት የሚያስፈልጋቸው ጉዳይ የሚባሉትን ብድግ ብሎ ያንን ማውራት ሲችል ዜጎችን ወክሎት አይደለም። አደለ? አንተ ወክለንሃል፣ ይህን እንድታወራለን ወይም አንቺ ተወክለሻል ያላቸው የለም ግን ያነሱታል። በዛ ሂደት የአንድ ሰው ሀሳብ ሆነ እያለ የሚናገረው አንድ ሆነ እያለ የብዙ ሰው በማስመሰል የዴሞክራሲ ሂደቱ በተወሰኑ ግለሰቦች ብቻ ቁጥጥር ስር እንዲውልና አብዛኛው ሰው በመረብ ላይ መምጣት ያልቻሉ በተለያየ ምክንያት በኔትወርክ በማጣት በለው ገንዘብ መክፈል ባለመቻል በለው ባለመፈለግን በለው በምን እንዲሆን ያልመጡትም ሁሉ ወክሎ የተናገረ በማስመሰል ያ የውይይት መድረክ ሁሉ የወከለ የማስመሰል እና ዲሞክራሲ እንዳያድግ ብዙዎች እንዳይሳከፍ እና ድምጻቸው እንዳይሰማ የማድረግ ሁኔታ ሊፈጥ ተሳትፎ ያየን እንደሆነ ተሳትፎ በተለያየ ምክንያት ሊገደብ ይችላል። የመጀመሪያ አሁን ቀደም ሲል እንዳልኩት ለብዙዎች ውድ ሊሆን ይችላል። የኢንተርኔት አገልግሎት አብዛኛው ቦታ ደግሞ የኢንተርኔት አገልግሎት አሁንም ላይዳረስ ይችላል፣ በተለይ አዳጊ በሆነ ሀገራት የእኛም ሀገር ኢትዮጵያን ጨምሮ ማለት ነው። እንደገና ደግሞ ኔትወርኩም ደርሶ ገንዘብን እንዴት መክፈል የቻለ የሚቻለ በቤት ውስጥ እንኳን በሴትና በወንድ መካከል፣ በወጣቶችና በአዛውንቶች መካከል፣ በእድሜ በገፉት መካከል ያለውን ያለው ልዩነት ሰው እኩል አይጠቀምበትም። ያምን ይይዘታል። ፈታፍ ይይዘታል።

ከዚያም ባሻገር ደግሞ ቸርቻሪዎች፣ የቴሌኮሙኒኬሽን ቸርቻሪዎች የመሳሰሉት ሁሉ ሳናክስበው እነሱ በፈለጉት መልኩ የመጠቀም ኃይላችንን እና ፍላጎታችንን ይገድቡታል። ያ ደግሞ ተሳስበው ይገድባል ማለት ነው። ይህ እንደገና አስተዋወቂ ድርጅቶች፣ ማስተዋወቂያዎች እንደሚሉት አሁን ብዙ ጊዜ እንደሚሰማው የሰዎችን ማንነት፣ ፍላጎት ወዘተረፈ የመሰሉ ቤታ ተሰብስቦ ለአስተዋወቂ ድርጅቶች ያላንተ ፈቃድ ያልፍ ይችላል። በዛ ሂደት ደግሞ የአንተ የግልነትን የማስከበር መብት ወይም የማንነትና የምትፈልገውን በፈለግከው ጊዜ የማሳወቅና ያለማሳወቅ መብት ይደሰታል፣ ይመካል። ማለት በዚህ ሂደት እነዚህ ሁለት የተሳትፎና የተወካይነት ወይም የወካይነት መብቶች በዴሞክራሲ ሂደት ውስጥ መከበር ያለባቸው የዜጎች መብቶች ይመ አድማጮቻችን በማዳመጥ ላይ ያላችሁት ከኤልሳቤጥ ሳሙኤል ጋር የጀመርኩትን ውይይት ነው። ኤልሳቤጥ በአዲስ አበባ ዩኒቨርሲቲ የሰብዊ መብቶች ማዕከል የዶክተሬት ዲግሪ እጩ እንዲሁም ደግሞ የኢንተርናሽናል ሚዲያ ሰፖርት ወይንም ደግሞ ዓለም አቀፍ የመገናኛ ብዙኃን ደጋፊ ተቋም ወይንም ድርጅት ባልደረባ ናት። በቅርቡ ያቀረበችውን ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ የማስተማሪያ ሰነድ ተመርኩዘን የጀመርነው ውይይት ይቀጥላል። ከዚህ ጋር በተያያዘ ስለ ዲጂታል አክቲቪዝም ወይንም የለውጥ አቀንቃኝነት ጥቂት እንነጋገር። ዲጂታል አክቲቪዝም የሚለው መጠሪያ ምን አይነት እንቅስቃሴዎችን የሚገልጽ ነው? ይሄ የዲጂታሉ ዓለም ለውጥ አቀንቃኝነትስ በዋነኝነት ለምን ዓላማ እየዋለ ይገኛል? እንግዲህ ለምን ዓላማ እየዋለ ይገኛል በዋነኝነት እያለ እንደሆነ በጣም ብዙ ዓላማ ነው ያለው። አሁንም ያው ስለ ዴሞክራሲ ስለምናወራ ወደ ዴሞክራሲ እንምጣ። ዲጂታል አክቲቪዝም ወይም ደግሞ በበይነመረብ የታገዘ ሀሳብን አውጥቶ የሚናገር ንቅናቄ መፍጠር ድርጊት ማለት ባጭሩ ቢሮ ማህበራዊ ንቅናቄ መፍጠር እያለን መሬት ላይ የምናወራው በየለት ኑሯችን አይደል ስለ ቤተኝነት ሰዎች ለማመሳሳት የምናወራው ወሬ አሁን በበይነ መረብ በተፈጠሩት የኢንተርኔት አገልግሎቶች ስማርትፎን የምንጠቀማቸው ደግሞ አፕሊኬሽን መተግበሪያዎች እነሱ እነሱ ተጠቅሞ አንድ ሰው ወይም አንድ ቡድን ለውጥ ለማምጣት በማሰብ ወይም የሌሎችን ሰዎች አስተሳሰብ ላይ ተጽዕኖ ለማድረግ በማሰብ የሚያደርጋቸው እንቅስቃሴዎች ናቸው። ስለዚህ ድሮ ከነበረው ሕዝባዊ ንቅናቄ የሚመስል ሂደት የተቀየረው ነገር አዲስ ኢንተርኔት የሚባልና ተያያዥ የሆኑ ቁሳቁሶች፣ መተግበሪያዎች የመሳሰሉት ነገሮች ጥቅም ላይ ውለዋል ማለት ነው እንጂ ድሮ ከነበረ የህዝብ ንቅናቄ ለውጥ ጋር ብዙ የተለየ የትርጉም ልዩነት የለውም። ቅድም ምሳሌ የሚሆነው ብዙዎቹን ደግሞ በዚህ ጉዳይ ላይ የተመራመሩና የጠፉ ሰዎችን አብልተው የሚናገሩት በተለይ ለሁለት ሺ አስራ አንድ የፈረንጆች ሁለት ሺ አስር መጨረሻ ሁለት ሺ አስራ አንድ መጀመሪያ የአረቡ ዓለም የፖለቲካ ንቅናቄ ዛረበ ጊዜ ነው፣ ዲጂታል አክቲቪዝም የሚለው ቃል የበለጠ ጎልቶ ወጣ። ነገር ግን አንዳንድ ጣዋቂዎች ደግሞ የለም እንደውም ወደኋላ ተመልሰን እያየን እንደሆነ እንደ ጋብሊያል ደን የሚባል ሚዲያ ላይ የጣፈሸዋለ ና ለነቻ ሚት እንኳን በፈረንጆች ኢትዮጵያ ውስጥ ታይቷል። ምርጫ ሲደረግ እኛ በዘጠና ሰባት ምርጫ እንደምንለው ማለት ነው። ኢንተርኔትን በጣም በሰፊ ያልተጠቀምነው ያኔ የማህበራዊ ደረጃቶቹ ክንገነ ፌስቡክ፣ ትዊተር ያን ያህል በጣም ጎልተው መጡ ስላልነበሩ ነገር ግን ፓልቶክ የሚባለው አይነት መገናኛ ዘዴ ስለነበረ ስልኮችን ዌቢናር የመሰሉ ደግሞ የዲስከሽን ፎረምስ ነበሩ ኦንላይን በዛ ላይ የቴክስት ቅይር ነበረ በሞባይል ስልክ እና ያን ያሳየው ማናቸውም የዲጂታል መሳሪያ ተጠቅሞ ህዝባዊ ንቅናቄ የሚቀር እስከሆነበት እንዲሁም ከአረቡ ዓለም ቀድሞ ኢትዮጵያ ውስጥም ታይተዋል ብለውም መነሻ የሚያደረጉ ጽሀፍታሉ ማለት ነው። ስለዚህ በአረብ ዓለም ጀመረ፣ ከዛ የተስፋፋ መጣ። በሰሜን አሜሪካ ሀገሮች ታይቷል። አልጀሪያን የተሰክ እንደሆነ ቱኒዚያን ከዛች ወደ እኛ ደግሞ የማምጣ ወደ እኛ ጋር ሁለት ሺህ አስራ አንድ በፈረንጆች ማለት የቢጣችን ሰማ ንቅናቄ የነበረበት የዘንጀጠኝ የሚባሉት ወጣቶች ቡድኖችን እንደዚሁ ንቅናቄ የነበረበት ነው። እነዚህ ሁለቱ ንቅናቄዎች ኢንተርኔትን እና በይነ መረብ እና ሌሎች ዕቃዎችንም ተግባራዊ አድርገው ነበር ለለውጥ ለዴሞክራሲ ቅስቀሳ እና አንዳንድ የማንቂያ ስራዎችን ይሰሩ የነበረው ስለዚህ ከእኛም ጋር የተያያዘ ነው ማለት ነው። ከዛ በኋላ በምስራቃዊ አውሮፓ ሀገሮችን ታይቷል። በሌሎች የላቲን አሜሪካ ሀገሮችም ኢንተርኔት የተጠቀሙ ለውጥ ለማምጣት ጥረት ማድረግ ታይቷል። እዚህ ጋር ልብ ብለን ማየት አለብን ግን ኢንተርኔትን ተጠቅሞ ለውጥ ማምጣት በፖለቲካ ሂደት ብቻ የተደረገ አግም ነው። አንደኛ ሰብአዊነቶችን ያማከሉ በርካታ ንቅናቄዎች ነበሩ። የሴቶችን መብት በተመለከተ በተመሳሳይ ፆታ መካከል የሚደረጉ ጋብቻዎችን እና ግንኙነቶችን በተመለከተ የሕፃናት መጥቶ መሰረተ የምታቸው ነገሮች ሁሉ ኢንተርኔትን በመጠቀም ሕዝባዊ ንቅናቄ ለመስጠት ተግባር ላይ የዋሉባቸው ነበሩ። የሰራተኛ ማህበራትን ብትል የዋጋ ቅናሽን እንድትል የማሻሻጥን እንበለው የዛም ያህል ደግሞ ወደ ኋላ ከመልሶ ልክ አንድን ጉዳይ ተገኝነት እንዲኖረው ሰዎች እንዲቀበሉት የማደጋችን ይሆን ሰዎች እንዳይቀበሉት ቡንኮቱ እንዲያደረጉት እንዲተውት የማድረግ ሂደቱ ነበረ። ወደ ወደኛ ገር ስመልሱ የበደሌ ዘመቻ ታስታውሳለ። በኦሮሞ ንቅናቄ ጊዜ የበደሌ ቢራ እንዳይጠጣ ቢያንስ ቢያንስ በኦሮሞ የንቅናቄ ደጋቶች መጠጣት የለበትም ተብሎ ድጋፍ ተሰብስቦበት ከገበያ እንዲወጣ ጫና እንዲደረግበት የተደረገበት ሁኔታ ነበር። ኮካኮላ ላይ የሚገዛው ይህ በሌላ ለም የሚታይ ነውና በአጽንኦት ማሰብ ያለብን ኢንተርኔት ለፖለቲካ ብቻ ሳይሆን ለኢኮኖሚ ለሌሎችም ተያዥ ሰብአዊነቶችም አብሮ ይሄድ እንደምግል ማየል እንደነበረ ማሰብ አለበት። ኤልሳቤጥ ቀደም ብለሽ ዓለም አቀፍ ማሳያዎችን ጠቃቅሰሻል። ወደ ኢትዮጵያ እንምጣ። ኢትዮጵያ ውስጥ በቅርብ ዓመታት የተለያዩ ማኅበራዊና ኢኮኖሚያዊ ፖለቲካዊ ለውጦች ተስተናግደዋል። ኢንተርኔት ወይንም ዲጂታል ዓለሙ የነበረውን ሚናና ከወዲሁ ካልታሰበባቸው ደግሞ በአጠቃላይ ለሀገሪቱ መጻ የዲሞክራሲ ግንባታ ስጋት የሚሆኑ ልምዶችን በወፍ በረር ማንሳት እንችል ይሆን? ምን መደረግ አለበት ከሚለው ጋር አብረን እንዳልከው መጀመሪያ ምን የሆነ ነው ከሚለው እንነሳ። የኢንተርኔት አገልግሎት ተጠቅሞ ሀሳብን ማንጸባረቅ አሁን ባለ ሁኔታ ክርክሮች የሚኖሩ ማለት ነው አንዳንድ መንግስታት መብት ነው ብለው ነው የሚያምኑት። እንዲሁም እስከመቼ እስከምን ድረስ ራሱ ኢንተርኔት አገልግሎትን ለመጠቀም መብቃት መንግስታት ሊያሟሉት የሚገብት መብት መሆን አለበት። መንግስታት ደግሞ ሀሳብን ለመግታት ብለው ወይም ማናቸውም የፖለቲካ ክርክር በይነመረብ የሚካሄድን ለመግታት ብለው ኢንተርኔትን ማቋረጥ የለባቸውም። እንዲሁም ሀሳቦች አሉ እዚህኛው በዚህ በኩል እንዳለ ታዲያ ከዚህ ምን ይጠበቃል? ወይም ደግሞ ልናስግነዋል ደግለት ስላለ ብቻ ተጠቅመን የምናደርሳቸው ጉዳቶችን እንዳለዋሉ ሁለት መሰረታዊ ነገሮች አሉ። አንደኛው የጥላቻ ንግግር እንዲሰፋ ሆኗል። ያ የሆነው ምንድን ነው? ቅድም እንዳልኩት ኢንተርኔት በራሱ ባለው ጸባይ የተነሳ ሰዎች እንደ ፈቃዳቸው ራሳቸውን ማነሳቸው፣ ስማቸውን ደብቀው ሀሳባቸውን እንደሚያንጸባርቁ ስለሚያስቡ ከተጠያቂነት ያመለጡ ይመስላቸው እና በሌሎች ቡድኖች ግለሰቦች ላይ የጥላቻ ንግግር ያደርጋሉ። ይሄ አጠቃላይ እንድትለወጥ ወይም እንዲለወጥ የሚፈልገውን ጉዳይና ዓለም እሚያውቅ ነው የሚሆነው። ስለዚህ የጥላቻ ንግግር አንዱ ስጋት ነው። ይህንን ለመቆጣጠር በየሀገሩ የተለያየ እርምጃ ይወሰዳል። የእኛን ሀገር ኢትዮጵያን ጨምሮ ማለት ነው። ለምሳሌ የጸረ ጥላቻ ሕግ አዋጅ አለ እዚህ ሀገር አይደለ። እነዚህ እንደዚህ አይነት ነገሮች ምን ያህል ነው ተግባራዊ መሆን ያለባቸው? እስከምን ድረስ ነው? የትኛው ነው ትክክል፣ የትኛው ነው ትክክል ያልሆነው አሁንም ክርክር ላይ ያለ ነገር ነው። ጉዳዩ አዲስ ስለሚሆን ማለት ነው ማሰብ ያለብን ነገር። ግን ኢንተርኔትን ስላገኘነው ብቻ መጠቀም ብቻ ሳይሆን ያለብን መብታችን እስከምንድን ነው፣ ግዴታችን እስከምንድን ነው፣ ምንን ማሰብ ያስፈልጋል። ስለዚህ ምንም መሬት ላይ የናደርገው የማይገባንና በህግ የሚያስጠይቀን ወንጀል ሁሉ ኢንተርኔት ላይ ስናደርገው ወንጀል ነው። ስለዚህ ተገቢው አጠቃቀም ምንድን ነው? ምን ልንደረግ አለበት? ቃልት ምናልባትም የመጀመሪያውና ዋናው ነገር ሁሉም ዜጎች የኢንተርኔትን አጠቃቀም መረዳት መቻል አለባቸው። አጠቃቀም ችግር ማለት ነው ምን አይነት መረጃ ነው የሚወስደው? ያ መረጃ እውነት መሆኑን ውሸት መሆኑን እንዴት ነው የሚለየው ብለው የሚያውቁበት አይነት መንገድ ያስፈልጋል። አጫጭር ስልጠና ሊሆን ይችላል፣ ወይም ደግሞ ትምህርት ውስጥ በትምህርት ስርዓታችን ውስጥ የሚካተት በበይነመር የሚገኙ መረጃዎችን እንዴት እንጠቀም አለብን እንዴት መለየት አለብን የሚለውን መረዳት መቻል አለብን። አገዛ ይሄ ውሸት ነው ይሄ እውነት ነው የሚለውን ማውቅ ስለማችል ሌላኛው ምን ጡማን ነው የሚለውንም ለማወቅ ይህ ጥቅት ያስፈልጋል። ከማን ነው የሚመጣው ሁሉ ነገር ከባለስልጣን ወይም ከመንግስት ወይም ደግሞ ገንዘብ ካለ ሰው ወይም ከምናውቀው ድርጅት የሚመጣው ሁሉ እውነት ነው ማለት ነው ወይ ብለን መጠየቅ መቻል አለብን። ለዚህ ደግሞ የተመቸ ነው ልክ ኢንተርኔቱ ኢንተርኔት ተፈጥሮ ግን ዛ ለንተቃለን አሁን አሁን ያንን እንኳን ወሬ የሚያጣሩልን ተናጋሪ ማን ነው፣ ይዘቱ ማን ነው የመሳሰሉት ነገሮች፣ ፎቶግራፍም ቢሆን ንግግርም ቢሆን የምናጠራባቸው የተለያዩ አፕሊኬሽን ወይም ተግባሪያዎች አሉ ነገር ግን መኖራቸው ሳይሆን መታወቂያቸው የግድ ስለሚያስፈልግ በተለይ የወጣት ልጆች ምንጭን ይዘት እንደተመለከተ ማወቅ አለባቸው። ከሁሉ በላይ ደግሞ መቼ ነው እኔ መናገር ያለብኝ ብሎ ሲነገር አንድ ጥሩ ተረት አለ፣ የአማርኛ ተረት አለ። አፍ አፍ አለኝ ተብሎ አይወራም፣ ዝም ብሎ አታወራም። ግን ማሰብ ይጠይቃል። ልክ እንደዛ ሁሉ ኢንተርኔት አገኘ ተብሎ ዝም ብሎ አይለጠፍም። ስለዚህ መቼ ነው መለቀስ ያለብኝ፣ ምንድን ነው መለቀስ ያለብኝ፣ ለማን ነው መሆን ያለበት የሚለውን ነገር ቀደም ብለው አስበውበት ወስነው፣ ምን ሲቄት ያመጣል ሌሎች ጋር የሚያመጣው ጥሩ ነገር ወስ መጥፎ ነገር ምንድን ነው የሚለውን ነገር አስበውና ከገናዘ ለማድረግ ፕሮዲስ የማድረግ ናቸው። ወሬ ወይም መረጃ የማድረግ ወሬ እንደ እንደ ድሮ ለጋዜጠኞች ብቻ ወይም ለመገናኛ ባለሙያዎች ብቻ ሳይሆን ለማናቸውም ዜጋ የሚገባ እውቀት ስለሚሆን ስልጠናዎች የሚዲያ ሊትሬሽን እንደሚባለው አይነት ያስፈልጋሉ። በትምህርት ቤት የሚሆን በቡድን የሚሆን በተለያየ ምክንያት ልነት አለን ኤልሳቤጥ ሳሙኤል፣ በቅርቡ በባህር ዳር ዩኒቨርሲቲ የሰላም ተነሳሽነት መርሃ ግብር ላይ ያቀረብሽውን ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ ጽሁፍ መሰረት አድርገን በጥቂቱ ስለተወያየን በእጅጉ አመሰግናለሁ። የጽሁፉን የተወሰነ ክፍል ብቻ ነው ለዛሬ በተናጠል ያወራንበት። ቀሪ ሀሳቦችን ለሌላ ቀን አሳድረናቸዋል። በድጋሚ አመሰግናለሁ። እኔም አመሰግናለሁ። አካባሚ ምልከምሽ